በጸረ ሽብር ህግ ተከሰው የነበሩ ሶስት ጋዜጠኞችና ስድስት የአምደ መረብ ጸሐፊያን ከአንድ ዓመት ተኩል ገደማ እስር በኋላ ገሚሶቹ አቃቤ ህግ ራሱ ክሱን በመሰረዙ ገሚሱ ደግሞ በፍርድ ቤት ነጻ ተብለው ከእስር መፈታታቸው ይታወቃል። በፍርድ ቤት ነጻ የተባሉትን በተመለከተ አቃቢ ህግ የህግ ክፍተት አለበት፣ የስር ፍርድ ቤት ያቀረብነው ማስረጃ በአግባቡ አልመዘነልንም በማለት ለፌዴራል ጠቅላይ ፍርድ ቤት አቤት ብሎ ነበረም። ችሎቱ ዛሬ የተቀጠረውም በጉዳይ ላይ ብይን ይሰጣል ተብሎ ነበር። የዞን ዘጠኝ ጦማርያን ጠበቃ አመሃ መኮንን ዛሬ ያው አቃቢ ህግ አልቀረበም። በችሎት እንደታየው ቀጠሮ የነበረው ለሁለተኛ ጊዜ ያው በጉዳዩ ላይ መርምረን ተገቢውን ውሳኔ ለመስጠት በሚል ነበረ። እንግዲህ ዛሬ ችሎቱ የገለጸልን መዝገቡ ስንመረምረው ዋናውን መዝገብ ላይ ያለው ማስረጃ ሙሉ በሙሉ ማየት የሚያስፈልገን ሆኖ አግኝተነዋል። ከመዝገቡ ከከይግባኙ ጋር ተያይዞ የቀረበው የውሳኔ ላይ የሰፈረው አተታ በቂ ሆኖ አላገኘነውም። ስለዚህ እሱ መቅረቡ አስፈላጊ ነው በሚል ነው ታዞ ያለው። ያው እሱ ቀጠሮ በፊት ከቀረበ በኋላ አይተነው የሚደርስልን ከሆነ የመጨረሻ ውሳኔ እንሰጣለን ነው ተባለው። ፍርድ ቤቱ ዛሬ ያዘዘውን ጉዳይ ከቀጠሮ በፊት በጽህፈት ቤት በኩል ማዘዝ ይችል እንደነበረም ጠበቃው አቶ አመሃ መኮንን አክለው ተናግሯል። ፍርድ ቤቱ ፋይሉን መርምሮ ብይን ለመስጠት ለሰኔ 28 2008 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።